እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የኢትዮጵያ አትሌቶች ድል ተቀዳጅተዋል። ታምራት ቶላ በአርቡ የዱባይ ማራቶን የኮርሱን ሬኮርድ በመስበር ጭምር አሸንፏል። የሴቶቹን ወርቅነሽ ደገፋ መርታለች። አዳጊው ኮከብ አትሌት ሰሎሞን ባረጋ እና በየኑ ደገፋ ደግሞ በትላንቱ ኢጣሊያ ቺንኩዌ ሙሊኒ አገር አቋራጭ ውድድር የበላይነቱን ተቀዳጅተዋል። በኤልጎባር ስፔኑ አገር አቋራጭ ድሉ የኢትዮጵያ ሆኗል። ሰንበሬ ተፈሪ በአንደኝነት አጠናቃለች። የሀገር ውስጥና የውጭ አገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። በአርቡ የዱባይ ማራቶን ያሸንፋል ተብሎ በከፍተኛ ደረጃ የተጠበቀው ኮከብ አትሌቱ ቀነኒሳ በቀለ ቃል በገባው መሠረት አዲስ የዓለም ክብረ ወሰን አላስመዘገበም። ሆኖም የዓለምን ሬኮርድ የያዘውና በኦሎምፒክ የወርቅ ሜዳሊያ ተሸላሚው ቀነኒሳ መሐል ላይ አቋርጦ በመውጣቱ ሳይሳካለት ቀርቶ ብዙዎችን አሳዝኗል። ቀነኒሳ ከሁለት ዓመት በፊትም እንዲሁ በእግር ሕመም ምክንያት የዱባይ ማራቶን ውድድሩን ሳይጨርስ አቋርጦ ለመውጣት መገደዱ ይታወሳል። እንደ ተጀመረ ወድቄ ጉዳት ባይደርስ ቢኖሮ አዲስ የዓለም ክብረ ወሰን ለማስመዝገብ ዝግጁ ነበርኩ ብሏል ቀነኒሳ። ቀነኒሳ እንደ ተጠበቀው ባያሸንፍም በሌሎቹ የኢትዮጵያ አትሌቶች ውጤት ተክሷል። በሪዮ ኦሊምፒክ በ10 ሺህ የነሃስ ሜዳሊያ ተሸላሚው በታምራት ቶላ የተመራው ቡድን ማርክ ሎክማናም ከኬንያ መሃል ገብቶ የአምስተኝነቱን ስፍራ ባይወስድባቸው ኖሮ ከአንደኛ እስከ አስረኛ ያለውን ቦታ በሙሉ ጠራ አድርገው በገቡ ነበር። አሁንም ከአስሩ ዘጠኙን ማግኘት በእጅጉ የሚያስመሰግን ነው። ታምራት ቶላ የኮርሱን ሬኮርድ ሰብሮ በአንደኛነት ሲገባ ሁለት ዜሮ አራት አስራ አንድ አስመዝግቧል። ሙሉዋ ሲሆን ሲሳይ ለማና ሲሳይ ጅግሳ ተከትለውታል። በሴቶቹም በወርቅነሽ ደገፋ የተመራው ቡድን ከአንደኛ እስከ ዘጠነኛ ያለውን ቦታ በሙሉ ሲወስድ አስረኛ የፊንላንዷ አን ማሪ ሆናለች። የወርቅነሽ ሰዓት ሁለት ሀያ ሁለት ሰላሳ ስድስት ነው። ሹሜ ደምሴ ሁለተኛ የብር ጓል መለሰ ሶስተኛ። ወደ አውሮፓ ንሂድ። በኢጣሊያው ቺንኩዌ ሙሊኒ አገር አቋራጭ በሴቶቹም በወንዶቹም ድሉ የኢትዮጵያ አትሌቶች ሆኗል። ታዳጊው ኮከብ አትሌት ሰለሞን ባረጋ የወንዶቹን በየኑ ደገፋ የሴቶቹን አሸንፈዋል። በ12ቱ ኪሎ ሜትር የወንዶቹ ውድድር የሞሮኮና ዩጋንዳ ሯጮች ሁለተኛና ሦስተኛ ሲሆኑ በሴቶቹ ሁለተኛዋም ከኢትዮጵያ ናት፣ ቃል ኪዳን ፈንቴ ትባላለች። የወንዶቹን 33 ደቂቃ ከ43 ሴኮንድ የሴቶቹን 18 ከ23 ይዘውላቸዋል በውድድሩ ተደስቻለሁ ወደ ኢትዮጵያ ተመልሼ ካምፓላ ለምታስተናግደው የዓለም አገር አቋራጭ ሻምፒዮና ውድድር ራሴን አዘጋጃለሁ ብሏል ሰለሞን ባረጋ ከውድድሩ በኋላ ለጋዜጠኞች በሰጠው ቃል የሩጫውን ስፖርት ዜና ወደ ስፔን ሄደን አበቃለሁ በአምስት ሺህ የዓለም የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ ድል መጎናጸፍ የቻለችው በቀላል አልነበረም ዝነኛዋን የኦሎምፒክ ሻምፒዮንና በዓለም የመሰናክል ሩጫ ውድድር የሬኮርድ ባለቤቷን ኬንያዊቷን ሩት ጀቤትን በኤልጎባር ለሁለተኛ ጊዜ አሸንፋ ነው። ለስፔን የምትሮጠው ትርሃስ ገብሬ ሦስተኛ ሆናለች። ሩጫውን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል። የምወስዳችው የአፍሪካን ዋንጫ የኢትዮጵያና የእንግሊዝ ፕሪምየር ሊግ አጫጭር ዜናዎች ይዟል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ጋቦን ላይ እየተካሄደ ባለው ሰላሳ አንደኛው የአፍሪካ ዋንጫ በምድብ አንድ አዘጋጅዋ ጋቦንና ካሜሩን ትናንት ተጫውተው ያለ ግብ በመለያየታቸው የጋቦን ብሔራዊ ቡድን ከቀጣይ ማጣሪያ ውጭ መሆኑ ተረጋግጧል። ቡርኪና ፋሶ ጊኒቢሳውን ሁለት ለባዶ በመርታቱ ካሜሩንና ቡርኪና ፋሶ የምድብ አንደኛ እና ሁለተኛ ሆነው ወደ ቀጣይ ማጣሪያ ሲያልፉ ጊኒቢሳውና ኡጋንዳ በመጀመሪያው የምድብ ማጣሪያ መውደቃቸውን አረጋግጠዋል ከምድብ ሁለት ሴኔጋል በስድስት ነጥብ ቀድማ ማለፏን ስታረጋግጥ ዛሬ ማምሻውን ሴኔጋል ከአልጄሪያ ቱኒዚያ ከዚምባብዌ በተመሳሳይ ሰዓት ይጫወታሉ የቱኒዚያ ቡድን አራት ነጥብ ስላለውም የተሻለ የማለፍ እድል ይዞ ይጫወታል ወደ አዲስ አበባ እንመለስ የኢትዮጵያ ፕሪሚየር ሊግ አስራ ሁለተኛ ሳምንት ጨዋታዎች በአዲስ አበባ እና በክልል ከተሞች ትናንትና እና ከትናንት በስቲያ ተከናውነዋል። በክልል ስድስት፣ በአዲስ አበባ ሁለት፣ በአጠቃላይ ስምንት ጨዋታ አስራ ሶስት ጎል ተመዝግቧል። በአዲስ አበባ ስቴዲየም ቅዳሜ ዕለት ኢትዮጵያ ቡና ከኤሌክትሪክ ባዶ ለባዶ ያለ ግብ፣ እንዲሁም ትናንትና ቅዱስ ጊዮርጊስ ከዝና አባ ቡና አንድ ለአንድ አቻ ተለያይተዋል። በክልል ከተሞች ከተካሄዱት መካከል በጎንደር ፋሲል ከነማ በደደቢት አንድ ለባዶ ተሸንፏል ፋሲል ከነማ በሜዳው ሲሸነፍ ይሄ መጀመሪያው ነው። አዳማ ከነማ የአርባ ምንጫቻውን ሁለት ለአንድ ሲረታ፣ ባለሜዳው ወላይታ ድቻ በአዲስ አበባ ከነማ አንድ ለባዶ ተሸንፈዋል። ሌሎች ጨዋታዎችን ተካሂደዋል። አዳማ ከነማ በሀያ አራት ወደቢት ሀያ ሶስት ቅዱስ ጊዮርጊስ በሀያ ሁለት ከአንደኛ ሶስት ሶስተኛ ያለውን ደረጃ ሲዘሩ ግን አባቡና እና ኤሌክትሪክ እንዲሁም አዋሳ ከነማ ከአደጋው የወራጅ ቀጠና አልተላቀቁም። ወደ አውሮፓ ስንሸጋገርም ከጊዜ አንጻር የእንግሊዝ ፕሪምየር ሊግ ውጤቶችን በአጭሩ እናያለን። በእንግሊዝ ፕሪሚየር ሊግ የሀያ ሁለተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቅዳሜና እሁድ ተካሂደዋል። ቼልሲ ሀል ሲቲን ሁለት ለባዶ በመርታት የበላይነቱን ተከታዮቹን በሰፊ የነጥብ ልዩነት በመብራት አጠናክሮ ቀጥሏል። አርሴናልም ግን ቀንቶታል። ማንቸስተር ሲቲ ከቶተንሃም ሁለት ለሁለት ሲለያዩ፣ የፕሪሚየር ሊጉ የደረጃ ተፎካካሪ ሊቨርፑል ያውም በሜዳው በስዋንሲ ሲቲ ሶስት ለሁለት ተሸንፈዋል። ማንቸስተር ዩናይትድ በስቶክ ሲቲ አንድ ለባዶ ሲመራ ቆይቶ በሁለተኛው አጋማሽ ዋይን ሩኒ ከርቀት ያስቆጠራት ግሩም የጥራት ምርት ግብ አማካኝነት አንድ አቻ ተለያይቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በአንደኝነት ሲመራ፣ ቶተንሃም በሁለተኝነት ተከትሎታል። አርሴናል እና ማንቸስተር ሲቲ በእኩል አርባ ስድስት ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። በዚህ ዋጋ ቃለ ሰለሞን አመሰግናለሁ። ገዛኸኝ ንጽ መስቀል ነበር ከአዲስ አበባ። በዚሁ እናብቃ፣ ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ።